ዋና ዋና ርዕሶቹን አስቀድማለሁ። የአርበኞች ግንቦት ሰባት ተቃዋሚ ድርጅት ወደ አገር ቤት ለመመለስ ከኢትዮጵያ መንግሥት ጋር መግባባት ላይ መድረሱን ገለጸ። የድርጅቱ ከፍተኛ አመራሮች ትላንት ሌሊቱን ከጠቅላይ ሚኒስትር አብይ አህመድ ጋር በአሜሪካ ተገናኝተው ተወያይተዋል። የሶማሊያው ፕሬዚደንት ሞሐመድ አብዱላሂ መሐመድ በኤርትራ ለሚያደርጉት የሶስት ቀናት ጉብኝት ዛሬ አስመራ ገቡ። ከፍተኛ ባለሥልጣናት የያዘ ልዑክ ከፕሬዝደንቱ ጋር ወደ አስመራ አብሮ ተጉዟል። የስፔን የባህር የነፍስ አደን አገልግሎት ትላንትናና ዛሬ የሜዲትራኒያን ባህርን በጀልባ ሲያቋርጡ የነበሩ አንድ ሺህ የሚጠጉ ስደተኞችን ሕይወት መታደጉን አስታወቀ። ስደተኞቹ ከሰሜን አፍሪካ የተነሱ ነበሩ። ዜናው በዝርዝር መቀመጫውን ከሀገር ውጭ ያደረገው የአርበኞች ግንቦት ሰባት ተቃዋሚ ድርጅት ወደ አገር ቤት ለመመለስ ከመንግስት ጋር መግባባት ላይ መድረሱን ገለጸ። ድርጅቱ ይህን ያሳወቀው ከፍተኛ አመራሮቹ ከጠቅላይ ሚኒስትር አብይ አህመድ ጋር ትላንት ሌሊቱን በአሜሪካ ተገናኝተው ከተወያዩ በኋላ ነው። ከጠቅላይ ሚኒስትሩ ጋር በነበረው ውይይት ላይ የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋና በቅርቡ ከእስር የተለቀቁት የድርጅቱ ዋና ጸሐፊ አቶ አንዳርጋቸው ጽጌን ጨምሮ ሰባት ልኡካን መገኘታቸውን የድርጅቱ የሥራ አስፈጻሚ ኮሚቴ አባል አቶ ናአምን ዘለቀ ለዶይቼ ቬለ ተናግረዋል። በውይይቱ ላይ በኤርትራም በአገር ውስጥም ያሉ የሰራዊት አባላት ጉዳይ መነሳቱን የገለጹት አቶ ናአምን ዝርዝሩን ከመግለጽ ተቆጥበዋል። አጠቃላይ የውይይቱን መንፈስ ግን መግባባት የተሞላበት እንደሆነ አስረድተዋል። ውይይቱ በጣም ጥሩ ነበር። ሁለት ሰዓት ያህል ጊዜ ውይይት ተደርቧል። በጣም ኮንስትራክቲቭ እና ጥሩ መግባባት የተደረሰበት ነው። አጠቃላይ ባለው ኢትዮጵያ ውስጥ ያለው የለውጥ ሂደት ላይ መግባባት አለ። ድርጅታችን ተድርጅት ደግሞ ሀገር ውስጥ ሊገባ የሚችልበትን ሁኔታዎች በሚመለከት የቀረቡ አጀንዳዎች ነበሩ። በእነሳም ላይ መግባባት ላይ ተደርሷል። የውይይቱን ውጤት ድርጅታቸው ከገመገመው በኋላ ዝርዝሩን በቀጣይ ቀናት በመግለጫ እንደሚያሳውቁ አቶ ናምን ተናግረዋል። የኢትዮጵያ መንግስትን ነፍጥ አንስቶ ይዋጋ የነበረው የአርበኞች ግንቦት ሰባት ድርጅት ጠቅላይ ሚኒስትር አብይ ወደ አገር ቤት ገብቶ እንዲታገል ያደረጉትን ጥሪ ተቀብሎ የትጥቅ ትግል ማቋረጡን ይፋ ማድረጉ ይታወሳል። የሶማሊያው ፕሬዝደንት ሞሐመድ አብዱላሂ መሐመድ በኤርትራ ለሚያደርጉት የሶስት ቀናት ጉብኝት ዛሬ አስመራ ገቡ። ፕሬዚደንቱ ወደ ኤርትራ የተጓዙት በኤርትራቻቸው ፕሬዚደንት ኢሳያስ አፈወርቂ በቀረበላቸው ግብዣ ነው። ፕሬዚደንት ሞሐመድ ዛሬ ኩለቀን ላይ አስመራ መግባታቸውን የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው አሳውቀዋል። ፕሬዚደንቱን የያዘው ተሽከርካሪ በአስመራ ጎዳናዎች ሲጓዝ የከተማይቱ ነዋሪዎች ግራና ቀኝ በመቆም በጭብጨባ አቀባበል ሲያደርጉላቸው ታይተዋል። የሶማሊያው ፕሬዚደንት ቃል አቀባይ አብዲኑር ሞሐመድ ከፍተኛ ባለሥልጣናት የያዘ ልዑክ ከፕሬዚደንቱ ጋር ወደ አስመራ መጓዙን በትዊተር ገጻቸው ጽፈዋል። በአፍሪካ ቀንድ እድገትን ለማምጣት ቀጠናዊ ትብብር ቁልፍ ነው። ሶማሊያ ከኤርትራ ጋር ባላት ግንኙነት ላይ አዲስ ምዕራፍ ለመጻፍ ዝግጁ ናት ብለዋል ቃል አቀባዩ። ሶማሊያና ኤርትራ ላለፉት 15 ዓመታት ገደማ ይፋዊ ዲፕሎማሲያዊ ግንኙነታቸውን አቋርጠው ነበር። የሶማሊያዋን ታጣቂ ቡድን አልሻባብን ትረዳለች በሚል በተባበሩት መንግስታት በተጣለባት ማዕቀብ ስር የምትገኘው ኤርትራ ለቡድኑ ድጋፍ አለማድረጓን ስታስተባብል ቆይታለች። ላለፉት ሁለት አስርት ዓመታት ከኤርትራ ጋር በባለንጣነት የቆየችው ኢትዮጵያ ከሀገሪቱ ጋር በቅርቡ ሰላም ማውረዷን ተከትሎ በኤርትራ ላይ የተጣለው ማዕቀብ እንዲነሳ ይፋዊ ጥያቄ ማቅረቧ ይታወሳል። ጥያቄው የቀረበላቸው የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ሁለቱ ሀገራት የሰላም ስምምነት ላይ በመድረሳቸው በኤርትራ ላይ የተጣለው ማዕቀብ ጊዜ ያለፈበት እንደሚሆን መጠቆማቸው አይዘነጋም። አንድ የግብፅ ፍርድ ቤት በጎርጎሮሳዊ 2013 በአደባባይ የመቀመጥ አድማ ላይ ተሳትፈዋል ባላቸው 75 ተቃዋሚዎች ላይ የሞት ፍርድ አስተላለፈ። ፍርዱ ከተላለፈባቸው መካከል በግብፅ ሕገወጥ ተብሎ የተፈረጀው የሙስሊም ወንድማማቾች ቡድን አባላት የሆኑ ታዋቂ ግለሰቦች ይገኙበታል። የቀድሞ ፕሬዝደንት ሞሐመድ ሙርሲን በመደገፍ በግብፅ መዲና ካይሮ በሚገኝ የመቀመጥ አድማ ላይ ተሳትፈዋል በሚል በአጠቃላይ የተከሰሱት ሰዎች 739 ነበሩ። ጉዳያቸውን ሲመለከት የቆየ በካይሮ የሚገኝ የወንጀል ችሎት በ660 ተከሳሾች ላይ ፍርድ ለመስጠት ለነሐሴ መጨረሻ ቀጠሮ ያሰጠ ሲሆን በ75ቱ ላይ ደግሞ ዛሬ የሞት ቅጣቱን አስተላልፏል። የካይሮ የወንጀል ችሎት የሀገሪቱ ከፍተኛ የእስልምና የሃይማኖት አባት የሞት ቅጣቱን ተመልክተው የሕግ አስገዳጅነት የሌለው አስተያየታቸውን እንዲሰጡ ጉዳዩን እንዳስተላለፈላቸው አሶሲየትድ ፕሬስ የዜና ምንጭ ዘግቧል። ዛሬ የሞት ፍርዱ ከተላለፈባቸው ውስጥ 44ቱ በስር ላይ የሚገኙ ሲሆን ቀሪዎቹ በሌሉበት የተበየነባቸው ናቸው። ተከሳሾቹ በብይኑ ላይ ይግባኝ ማለት እንደሚችሉ ተገልጿል። በኃይል በተበተነው የ2013 የካይሮ የመቀመጥ አድማ 600 ሰዎች መገደላቸው ይታወሳል። ይህ ዶይቼ ቬለ ነው። የስፔን የባህር የነፍስ አደን አገልግሎት ትላንትናና ዛሬ የሜዲትራኒያን ባህርን በጀልባ ሲያቋርጡ የነበሩ አንድ ሺህ የሚጠጉ ስደተኞችን ሕይወት መታደጉን አስታወቀ። ስደተኞቹ ከሰሜን አፍሪካ የተነሱ ነበሩ። የነፍስ አደን አገልግሎቱ በአስር የተለያዩ ጀልባዎች ይጓዙ የነበሩ 206 ሰዎችን ከመስጠም የታደገው ዛሬ ጠዋት መሆኑን ገልጿል። ትላንት አርብ ደግሞ በ52 ጀልባዎች ተጭነው የነበሩ 774 ስደተኞች በባህር ላይ ያሉ ማግኘቱን አስረድቷል። የሊቢያ ባለስልጣናት ከቅርብ ጊዜ ወዲህ እየወሰዱት ባለው እርምጃ ምክንያት በርካታ ስደተኞች ወደ ጣሊያን ለመግባት የሚያደርጉት ሙከራ አስቸጋሪ እንዳደረገባቸው አሶሴትድ ፕሬስ ዘግቧል። በዚህ ምክንያት ስደተኞቹ አቅጣጫ ለውጠው መነሻቸውን ከአልጄሪያና ሞሮኮ በማድረግ ወደ ስፔን ለመድረስ እንደሚሞክሩ ዘገባው ጠቁሟል። በያዝነው የጎርጎሮሳዊ 2018 ዓ ም ብቻ 20 ሺ ስደተኞች በዚህ መልኩ ባህር አቋርጠው ወደ ስፔን ገብተዋል። ህገወጥ የሰዎች አሸጋጋሪዎች ስደተኞቹን ባህር ለማቋረጥ ብቁ ባልሆኑ አነስተኛ ጀልባዎች አጭቀው በሜዲትራንያን ባህር ላይ እንዲጓዙ እንደሚያደርጓቸው ዜና ወኪሉ አስታውሷል። በዚህ ዓመት ብቻ 1500 ሰዎች ሜዲትራንያን ባህርን ለማቋረጥ ሲሞክሩ ሕይወታቸውን አጥተዋል። የቱርኩ ፕሬዝደንት ራቺብ ጣይብ ኤርዶሃን በመጪው መስከረም መጨረሻ ግድም ጀርመንን እንደሚጎበኙ አንድ የጀርመን ጋዜጣ አስታወቀ። ከጀርመን ጋር ለረጅም ጊዜ የቆየ የሻከረ ግንኙነት ለነበራቸው ኤርዶሃን ጉብኝቱ የፕሬዝደንትነት መንበሩን ከተረከቡ ከአራት ዓመት ወዲህ የመጀመሪያቸው ይሆናል ተብሏል። ቢልድ የተሰኘው የጀርመን ዕለታዊ ጋዜጣ የቱርክና የጀርመን ምንጮቹን ጠቅሶ በዛሬው እትሙ እንዳስነበበው ኤርዶሃን ወደ ጀርመን በሚመጡ ወቅት በክብሬት ዘብ የታጀባ አቀባበል ይደረግላቸዋል። የጀርመን መንግሥት ለፕሬዝደንቱ ይፋዊ የራት ግብዣ እንደሚያዘጋጅም ጋዜጣው ጠቁሟል። የጋዜጣው ዘገባ በሁለቱም መንግስታት በኩል ይፋዊ ማረጋገጫ እስካሁን አልተሰጠበትም። ለኤርዶሃን እንደተዘጋጀ የተነገረው የቀይ ምንጣፍ አቀባበል ስነ ሥርዓት በጀርመን ትችቶች ይቀሰቅሳል ተብሎ ተፈርቷል። በቱርክ በጎርጎሮሳዊ 2016 ተሞክሮ ከከሸፈው መፈንቅለ መንግሥት በኋላ ሀገሪቱ ከጀርመን ጋር ያላት ግንኙነት ሻክሮ ቆይቷል። ቱርክ በመፈንቅለ መንግስት ተሳትፏል ብላ በጠረጠረቻቸውና ጠላቶቼ ባለቻቸው ግለሰቦች ላይ የወሰደችው መጠነ ሰፊ እርምጃ ላይ ጀርመን እና ሌሎች የአውሮፓ ሀገራት ስጋታቸውን ሲገልጹ መቆየታቸው አይዘነጋም። ቱርክ የጀርመን ዜግነት ያላቸው ግለሰቦችን ለእስር መዳረጓ በሁለቱ ሀገራት መካከል ውጥረት እንዲሰፍን አድርጎ ነበር። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ የአርበኞች ግንቦት ሰባት ተቃዋሚ ድርጅት ወደ አገር ቤት ለመመለስ ከኢትዮጵያ መንግሥት ጋር መግባባት ላይ መድረሱን ገለጸ። የድርጅቱ ከፍተኛ መራሮች ትላንት ሌሊቱን ከጠቅላይ ሚኒስትር አብይ አህመድ ጋር በአሜሪካ ተገናኝተው ተወያይተዋል። የሶማሊያው ፕሬዚደንት መሐመድ አብዱላሂ መሐመድ በኤርትራ ለሚያደርጉት የሦስት ቀናት ጉብኝት ዛሬ አስመራ ገቡ። ከፍተኛ ባለስልጣናት የያዘ ልዑክ ከፕሬዝደንቱ ጋር ወደ አስመራ አብረው ተጉዟል። የስፔን የባህር የነፍስ አደን አገልግሎት ትናንትናና ዛሬ የሜዲትራኒያን ባህርን በጀልባ ሲያቋርጡ የነበሩ አንድ ሺህ የሚጠጉ ስደተኞችን ሕይወት መታደጉን አስታወቀ። ስደተኞቹ ከሰሜን አፍሪካ የተነሱ ነበሩ። ዜናው በዚሁ ተጠቃሏል። ሰላም።